ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ መስከረም 7 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስት ሳዑዲ አረቢያ ውስጥ ከፍተኛ ችግር ላይ የሚገኙ ዜጎቹን በዙሮች የመመለስ ሥራ መጀመሩን የውጭ ጉዳይ ሚኒስቴሯ አስታውቋል። ግንኙነቶች አሉ፣ ንግግሮች አሉ። ባካች ዜጋዎቻችን እንዳይቸገሩ የሚል ነገር ከሞላ ጎደል ሪሊፍ ያገኙበት ሁኔታም አለ። ሁለተኛው የተጀመረው የማጓጓዙ ስራ ነው። ሶስተኛው እዚህ መጥቶ ደግሞ እንዳይበተኑ የማቋቋሙ ስራዎች ናቸው። እነዚህ በየፈርጁ ያሉ በጣም ጠንካራ ጥንቃቄ የሚፈልጉ ስራዎች ናቸው እየተሰሩ ያሉት። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ናቸው ለአሜሪካ ድምፅ ዛሬ ከሰጡት መግለጫ የተወሰደን የሰማችሁት። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። በሀገሪቱ የወንጀል ሕግና የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዲሱን አዋጅ ድንጋጌዎች በመጣስ የተከሰሱት እነ አቶ እስክንድር ነጋ የዋስትና መብታቸው እንዲከበርላቸው ጠየቁ። አቃቤ ሕግ ተቃወመ። ፍርድ ቤቱ በጉዳዩ ብይን ለመስጠት ቀጠሮ ቆርጧል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። አቃቢ ህግ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ የባልደራስ ለእውነተኛ ዴሞክራሲ ባልደራስ ሊቀመንበር አቶ እስክንድር ነጋ የህዝብ ግንኙነት ኃላፊ አቶ ስንታየው ጨቆል የፓርቲው አመራር አባላት ወይዘሮ ቀለብ ስዩም፣ አስካለ ደምሴግ፣ የትነት በቀለ፣ አሸናፊ አወቀና ፍታዊ ገብረ መድህን የወንጀል ህጉንና ባለፈው ዓመት የጸደቀውን የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ የተለያዩ ድንጋጌዎችን በመጣስ ክስ መስርቶባቸዋል። ፍርድ ቤቱ ዛሬ ክሱን ለተከሳሾቹ በንባብ አሰምተዋል። ፍርድ ቤቱ ክሱን ካሰማቸው በኋላ ስለ ዋስትና መብትም ሆነ ስለ ሌሎች የመብት ጉዳዮች የሚያነሱት ጥያቄ ካለ እንዲያነሱ አስገንዝበዋል። አቶ እስክንድር ነጋ የዋስትና ጉዳይን በተመለከተ ህገ መንግሥታዊ መብታችን ስለሆነ ፍርድ ቤቱ ትዕዛዝ ይሰጥልናል ብለን ነው የምንጠብቀው የክስ መቃወሚያችንን ግን እናቀርባለን ሲሉ መልሰዋል። አቃቢ ህግ የተከሳሾቹን ጥያቄ ተቃውሟል። የቀረበባቸው ክስ እስከ 25 ዓመት ድረስ ሊያስቀጣ ስለሚችል ሕገ መንግሥቱ የዋስትና መብትን ያረጋገጠ ቢሆንም በተለያዩ ድንጋጌዎች ሊከለከል ለሚችል ያመለከተ በመሆኑ ዋስትናው ሊፈቀድላቸው አይገባም ብሏል። እናቶ እስክንድርም ለአቃቢ ህግ ተቃውሞ ምላሽ ሰጥተዋል። የቀረበው ክስ ሊያስቀጣ የሚችለው አቃቤ ሕግ እንዳለው እንዳልሆነ በመግለጽና የተለያዩ የዋስ መብታቸውን ሊያስከብሩ የሚያስችሉ ናቸው ያሏቸውን ምክንያቶች በመዘርዘር ተከሳሾቹ ተቃውመዋል ፍርድ ቤቱ የሁለቱንም ወገን ክርክር ከሰማ በኋላ የተከሳሾቹን የክስ መቃወሚያ ለመቀበልና በዋስትናው ጥያቄ ላይ ብይን ለመስጠት ለመስከረም 12 ቀን 2013 ዓ ም ቀጠሮ ቆርጠዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢዴፓ መስራችና አመራር አባል አቶ ልደቱ አያሌው ያልተፈቀደ የጦር መሳሪያ የመያዝ ወንጀል ክስ ተመሰረተባቸው። ክሱ የቀረበው በምስራቅ ሸዋ ዞን ጠቅላይ አቃቤ ሕግ መሆኑን የፓርቲው ፕሬዝደንት አቶ አዳነ ታደሰ ለአሜሪካ ድምፅ ገልጸዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች። የፓርቲው ፕሬዚዳንት አቶ አዳነ ታደሰ እንዳሉት በዛሬው ዕለት የአቶ ልደቱ ጉዳይ ከዚህ በፊት ሲታይ ከነበረበት የቢሾፍቱ ከተማ በመውጣት በአዳማ ከተማ በሚገኝ ፍርድ ቤት እንደታየ ጠቅሰው፣ ይህንንም የሰሙት ትናንትና ማታ መሆኑን ገልጿል። በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ክስ የቀረበባቸው አቶ ልደቱ አያሌው ላይ አቃቤ ህግ የጦር መሳሪያ አስተዳደር አዋጅ ቁጥር 1177 ህዝባር አንቀጽ 22 ንኡስ አንቀጽ 3 ን በመተላለፍ ያልተፈቀደ የጦር መሳሪያ በመያዝ መከሰሳቸው ነው የተነገረው። አቶ ልደቱ ከዚህ በፊት በቢሾፍቱ ወረዳ ፍርድ ቤት ጉዳያቸው ስታይ ቆይተው የቀረበባቸው የምርመራ መዝገብ ብዘጋውም ከእስር በነጻም ሆነ በዋስ ለመውጣት ሳይችሉ በእስር ላይ ቆይተው ሌላ ክስ ተመስርቶባቸዋል ሲሉ አቶ አዳነ ገልጿል። ጠበቆቻችን የአቶ ልደቱ የአቃቤ አስራ አምስት ቀን ክስ የመመስረቻ ቀን በማለቁ ለቢሾፍቱ ወረዳ ማመልከቻ አስገብተን ነበር። እሱን ያየው የቢሾፍቱ ወረዳ ፍርድ ቤት ለሰኞ አቃቤ ሕግና ፖሊስ መልስ እንዲሰጡ ቀጥሮን ከተለያየን በኋላ ከምሽቱ አንድ ሰዓት ተኩል ለአቶ ልደቱ በራቸው ተንጓብቶ አላማ ላይ ክስ እንደተመሰረተባቸው ተነገረን። ከጠበቆቻችን ጋር ተነጋግረን አራት ሰዓት መጣን። አራት ሰዓት ችሎቱ ባለመታየቱ ለስምንት ሰዓት ተቀጥሮ ነበር። ስምንት ሰዓት ችሎቱ ተሰይሞ የክሱ ተነገራቸው ጎት መሳሪያ በመያዛቸው የሚለው በሱ ዙሪያ ጠበቆቻችን በዋስ ወጥተው መከራከር ይችላሉ የሚል መከራከሪያ ያነሱ። አቃቤ ሕግ ደግሞ ዋስ ጠርተው ቢወጡ ወደ ውጭ ሊሄዱብኝ ስለሚችሉ፣ ማስረጃ ሊያጠፉብኝ ስለሚችሉ መሆን የለበትም ማለት እዚህ ክርክር ውስጥ ከተገባ በኋላ ፍርድ ቤቱ ግን በኋላ ተነጋግረው ሁለት በመሆናችን ችሎት ስላልተሟላ ለነገ አራት ሰዓት ችሎት ተሟልቶ ጉዳዩን እናያለን የሚለት ሰጥተው ችሎቱ ለነገ አራት ሰዓት ድጋሚ ተለዋጭ ቀጠሮ። አቶ ልደቱ ለእስር የተዳረጉት ከጥቂት ወራት በፊት በብሾፍቱ ከተማ ተከስቶ የነበረውን አለመረጋጋት በማስተባበርና በመደገፍ ተጠርጥሮ እንደሆነ ይታወሳል። ለአሜሪካ ድምፅ ሀይድ አምጦ ነኝ፣ ከአዲስ አበባ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዚደንት ሳልቫ ኪር ለረጅም ጊዜ ያገለገሉትን የገንዘብ ሚኒስትራቸውን ሳልቫቶር ጋራንግ ማቢዮርዲት ዎልን አባረሯቸው። ሚኒስትሩ ከስራ የተባረሩበት የፕሬዚደንቱ ትእዛዝ ትናንትና በመንግስቱ ቴሌቪዥን ተነቧል። ኪር ከአውሮፓውያን 2011 ዓ.ም ወዲህ ያባረሯቸው ስምንተኛው የገንዘብ ሚኒስትራቸው ነው የሚሆኑት። አቲያን ዲንግ አቲያን አዲሱ የገንዘብ ሚኒስትር ሆነው በምትካቸው ተሾመዋል። የብሔራዊ ገቢ ባለስልጣን ተጠባባቂ ኮሚሽነሩ ኦርጆን ቡላንንም ኪር እንዳባረራቸው ተገልጿል። የሀገሪቱን የነዳጅ ምርት የሚቆጣጠረው ናይል ፔት ኮርፖሬሽን ስራ አስኪያጅ ቾል ዴንግ ቶን አቤልም ተባረዋል። ጁባ የሚገኘው ሱድ ኢንስቲትዩት የቀድሞ ስራ አስኪያጅ ጆክ ማዱት በሰጡት አስተያየት ሚኒስትር ቢቀያይሩ የሀገሪቱን የኢኮኖሚ ቀውስ አያስወግድም ብለዋል። ሰው መቀያየር ሳይሆን የሚያስፈልገው ተቋማትን መገንባት ነው። ተቋማት ያላት ሀገር ብትሆን ገንዘብ ሰርቆ ከነጥፋቱ ከቦታው ዞር ማለት የሚታሰብ ነገር አይደለም ብለዋል። የተባረሩት የገንዘብ ሚኒስትር ካለፈው ሚያዝያ ጀምረው ደሞዛቸው ላልተከፈላቸው የመንግስት ሰራተኞች የምንከፍለው ገንዘብ የለም ብለው ባለፈው ሳምንት መናገራቸው ይታወሳል። በተለያዩ ሀገሮች ያሉ የደቡብ ሱዳን ዲፕሎማቶች ዋሽንግተን ያሉትም ጭምር ደሞዝ ከተከፈላቸው አንድ አመት ከሰባት ወር እንዳለፈ ተገልጿል። ለመገናኛ ብዙኃን የመናገር ስልጣን እንደሌላቸው የገለጹ የደቡብ ሱዳን የውጭ ጉዳይ ሚኒስቴር ምንጭ ለቪኦኤ ሲናገሩ ዋሽንግተን የሚገኘው ኤምባሲ ያለበትን ሕንጻ እንዲለቅ ደብዳቤ ተልኮለታል ብለዋል። የባንክ አካውንቱም በገንዘብ እጥረት ምክንያት ወደ መዘጋቱ ነው ሲሉ ገልጸዋል። ደቡብ ሱዳናውያን መንግስት በወሰደው የካቢኔ ሚኒስትሮች ለውጥ በማህበራዊ መገናኛ ደስታቸውን እየገለጹ ናቸው። የሱዱ ተቋም መስራች ግን የሚበላው ለሌለው ለአብዛኛው የሀገሪቱ ሕዝብ ይሄ ነገር ትርጉም የለውም ይላሉ። ሱዳን ውስጥ ብዛት ያለው የፈንጂ መስሪያ ቁስ የተገኘባቸው የተባሉ አርባ አንድ ሰዎች መያዛቸውን የሀገሪቱ ባለስልጣናት አስታወቁ። የሱዳን ጠቅላይ አቃቤ ሕግ ታጊል ሲር አልሂብር ትናንት ለጋዜጠኞች በሰጡት ቃል ተጠርጣሪዎቹ ካርቱምን ሊያወድማት የሚችል ፈንጂ ተገኝቶባቸዋል ነው ያሉት። የፈጣን ድጋፍ ኃይሎች የተባለው ሚሊሺያ ቡድን ቃል አቀባይ ሲናገሩ ሰዎቹ ሊታሰሩ የቻሉት ካለፈው ነሐሴ ጀምሮ በሽብር ቡድኖች እንቅስቃሴ ዙሪያ ክትትል ሲካሄድ ከቆየ በኋላ ነው ብለዋል። በዓለም አቀፍ የኮቪድ-19 ወረርሽኝ ዜናዎች የደቡብ አፍሪቃ ፕሬዚደንት ሲሪል ራማፎሳ ከውጪ ወደ ሀገሪቱ መግባትና ወደ ውጪ መጓዝ በአውሮፓውያን ከመጪው ጥቅምት አንድ ቀን ጀምሮ የሚፈቀድ መሆኑን ትናንትና ማታ አስታወቁ። በሀገሪቱ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየቀነሰ መምጣቱን ተከትሎ ነው ይህንን ያደረጉት። ራማፎሳ በቴሌቪዥን ባሰሙት ንግግር። ከባድ የኮሮና ቫይረስ ስርጭት ከሌለባቸው ሀገሮች የሚመጡ ተጓዦች ከመነሳታቸው ከሰባ ሁለት ሰዓታት ባልቀደመ ጊዜ የቫይረሱን ምርመራ ማድረጋቸውን ማስረጃ እስከያዙ ድረስ መግባት ይችላሉ ብለዋል። ምርመራው ውጤት የሌላቸው ደግሞ ለይቶ ማቆያ እንዲገቡና እንዲመረመሩ ይደረጋል ነው ያሉት። በዩናይትድ ስቴትስ ደግሞ ለኮሮና ቫይረስ መከላከያ የሚወጣ ማናቸውም ክትባት ችግር የማያስከትል የሚሰራም መሆን አለመሆኑ በፕሬዝደንት ዶናልድ ትራምፕ ሳይሆን በሳይንቲስቶች ቦርድ እንዲረጋገጥ የዲሞክራቲክ ፓርቲው ፕሬዝደንታዊ ተፎካካሪ ጆ ባይደን አሳሰቡ። የቀድሞው ምክትል ፕሬዝደንት ዴላዌር ዊልሚንግተን ከተማ ውስጥ ባደረጉት ንግግር። በክትባት አምናለው፣ ሳይንቲስቶችንም አምናቸዋለሁ ዶናልድ ትራምፕን ግን አላምናቸውም ብለዋል። በአሁኑ ወቅት የአሜሪካ ሕዝብም ሊያምናቸው አይችልም ሲሉ አስከትለው ተናግረዋል። ጆ ባይደን በአንድ የቲያትር ቤት ለጋዜጠኞች ባደረጉት ንግግር የራሳቸውን የክትባት እቅድ፣ ክትባቱ ሲገኝ ለሕዝብ የሚደርስበትን መንገድ፣ ቅድሚያ የሚሰጣቸውን የህብረተሰብ ክፍሎች፣ የክትባቱን አቀማመጥና አያያዝ ወዘተ በዝርዝር የያዘ እቅድ አብራርተዋል። በሳይንስ ምርምር የሚገኙ ውጤቶች የጊዜ ሰሌዳ አይከታተሉም፣ ቫይረሱም ለዚህ ደንታ የለውም ያሉት ጆ ባይደን ፈጽሞ የምርጫ ወቅትን ጠብቀው የሚሰሩ አይደሉም ብለዋል። የሚሰሩበት፣ የሚፈቀዱበት፣ የሚከፋፈሉበት ወቅትም ሁኔታም ፈጽሞ ለፖለቲካ ተብሎ ሊጣመም አይገባም ብለዋል። ቆየት ብሎ ፕሬዚደንት ትራምፕ በዋይት ሀውስ በሰጡት ቃል ተፎካካሪያቸውን በእኔ ፕሬዝደንትነት በወጣ ክትባት እንዲህ ነው የሚከፋፈለው የሚል እቅድ ሊያወጡ አይገባም ብለዋል። እኛ ነን ያገኘ ነው፣ እኛ በጥቂት ጊዜ ውስጥ ይፋ እናደርገዋለን ያሉት ፕሬዚደንቱ የመጀመሪያው የኮቪድ-19 ክትባት በሚቀጥለው ወር በጥቅምት ዝግጁ ይሆናል ሲሉ ተንብየዋል። እስከ ዓመቱ ማለት ሁለት 2020 መጨረሻ የዩናይትድ ስቴትስ መንግስት ቢያንስ 100 ሚሊዮን ክትባቶችን ሊያቀርብ ተዘጋጅቷል ሲሉም ፕሬዝደንት ትራምፕ ተናግረዋል። በሌላ ዜና የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ በዚህ ሳምንት ባወጣው ሪፖርት በኮቪድ-19 በሀገሪቱ የተጎዱት ከህዳጣን የህብረተሰብ ክፍሎች ከ21 ዓመት በታች የሆኑ ወጣቶች ከነጮቹ አቻዎቻቸው ጋር ሲነጻጸር የበለጠ የተጎዱ መሆኑን አመለከተ። እንደ አውሮፓውያን አቆጣጠር ካለፈው የካቲት 21 እስከ ሐምሌ 31 በነበረው ጊዜ ከ27 ክፍለ ግዛቶች በተሰባሰበ መረጃ መሰረት ከ21 ዓመት በታች የሆኑ 121 ወጣቶች በኮቪድ-19 ሳቢያ ሞተዋል። ከእነዚህ ውስጥ ከጠቅላላው የሀገሪቱ ህዝብ 41 ከመቶውን ብቻ የሚይዙ ቢሆንም ከ አምስት ከመቶ በላዩ ጥቁሮች የላቲን አሜሪካ ዝርያ ያላቸው የአሜሪካ ህንዶች ወይም የአላስካ ነባር ተወላጆች እንደሆኑ ይኸው የሲዲሲ መረጃ አመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 7 2013 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አረንጓዴ ሐሳቦች የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ሁስሜና አድማሱ ከመስራቾቹ አንዱ ናቸው። በተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግሥት ሳዑዲ አረቢያ ውስጥ ከፍተኛ ችግር ላይ የሚገኙ ዜጎቹን በዙሮች የመመለስ ሥራ መጀመሩን የውጭ ጉዳይ ሚኒስቴሩ አስታውቀዋል። ከትናንት በስቲያ ብቻ በአንድ ቀን 274 ዜጎች አዲስ አበባ መግባታቸውንና እስከ ወሩ መጨረሻ ደግሞ በሦስት ዙር 1440 ዜጎችን ለመመለስ መታቀዱንም ገልጸዋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ በሰጡት መግለጫ እስክንድር ፍሬው ነው አምባሳደር ዲናን ያነጋገራቸው። ተከታዩን ዘግቧል። የሳውዲዋ የወደብ ከተማ ጂዛን የኢትዮጵያና የሌሎች ሀገራት ስደተኞች የመከራ ቦታ ሆናለች ይላሉ። በችግር ውስጥ እንዳለፉ የሚናገሩ ዜጎች ባህር አቋርጠውና በብዙ ስቃይ ውስጥ አልፈው የመን የሚደርሱ ኢትዮጵያውያን ስደተኞች ወደ ሳውዲ ሲሻገሩ በመጀመሪያ የሚያገኙት ይህችን የወደብ ከተማ ነው። የስደታቸው ጊዜ የኮሮና ቫይረስ ከተከሰተበት ወቅት ጋር መገጣጠሙ ግን የእነሱን እንግልት አክብዶታል። በኮሮና ቫይረስ ምክንያት በበርካታ አገራት የጠበቀው የድንበር ቁጥጥር በሳውዲም ተመሳሳይ ነው። እናም ለተሻለ ኑሮ የሰነቁትን ተስፋ ተነጥቀው በማቆያ ቦታዎች ሆነው ወደ አገራቸው መመለሳቸውን የሚጠብቁ በርካታዎች ናቸው። የእንግልታቸውን ያህል ግን እነሱን ወደ አገራቸው የማጓጓዙ ስራ አልፈጠነም ሲሉ የሚተቹ አሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ሀሳብ አይስማማም። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑን የሚያብራሩት አንድ ነገር የእናንተም አድማጮች መገንዘብ ያለባቸው እንደ ሚዲያ ተከታይ መንግስት ዜጎች በአደባባይ በችግር ላይ ባሉበት ጊዜ መተው ንቅር እንደሌለው። ይሄ ብቻ አይደለም ሲደረግ የነበረው እስክንድር ታውቃለህ። ያሉትን ዜጎች ከሳውዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚደረገው ጥረት እንዳለ ነው። በየጊዜው ግንኙነቶች አሉ፣ ንግግሮች አሉ። በአካቸው ዜጎቻችን እንዳይቸገሩ የሚል ነገር ከሞላ ጎደል ሪሊፍ ያገኙበት ሁኔታም አለ። ሁለተኛ ሁን የተጀመረው ይህ ማጓጓዙ ስራ ነው። ሶስተኛው እዚህ መጥቶ ደግሞ እንዳበተኑ የማቋቋሙ ስራዎች ናቸው። እነዚህ በየፈርጁ ያሉ በጣም ጠንካራ ጥንቃቄ የሚፈልጉ ስራዎች ናቸው እየተሰሩ ያሉት ማይንዲሁ። እነዚህ ስራዎች በሙሉ እየተሰሩ ያሉት ኮቪድ እያለ ነው። የኢኮኖሚ ችግር በየሀገራቱ በኮቪድ ምክንያት እየተባባሰበት ሁኔታ ላይ እየተሰራለት ስራ ነው። በኮቪድ ምክንያት ዜጎችን ከቦታ ቦታ የማንቀሳቀሱ ስራ ደብሊውኤችኦ የመሳሰሉት ዓለም አቀፍ የጤና ተቋማት ጭምር የማበረታቱበት ሰዓት ነው እየተሰራ ያለ ሆኖም ግን come trancellare la mia ራሳቸው ጠቅላይ ሚኒስትሩም በተለያዩ አጋጣሚ ወደ መካከለኛው ምስራቅ በሄዱባቸው አጋጣሚዎች ግብጽን ጨምሮ ችግር ላይ ያሉ ኢትዮጵያውያንን ይዘው ሲመጡ ተመልክተናል። ይህንን አይተናል። ነገር ግን ይሄ የሳውዲው ሁኔታ በተለይ አሁን ከኮቪድ ጋር መገናኘቱም ነው ትንሽ ነገሩን ያወሳሰበው እና የኢትዮጵያ መንግስት ማቆያ ወይም ኳራንቲን ሴንተርስ ማዕከላትን እስካዘጋጅ ድረስ ጊዜ ይሰጠኝ በማለቱ ነው በአብዛኛዎቹ ለወራት እዛ እንዲቆዩ የተገደዱት የሚሉ መረጃዎችም አሉ። ከዚህ በፊት ከመ መንግስት አካላትም ጭምር የሰማ ናቸው። ይሄ ነው ምክንያቱም ለወራት በጊዛን በማይመች ሁኔታ ውስጥ እንዲቆዩ የተገደዱ ኢትዮጵያውያን አምባሳደር፣ ለወራት የሚለው ነገር ዲቤተብል ነው። እስኪንደር ችግሩ ከተከሰተ ጊዜ ጀምሮ መንግስት ግን የተለያዩ ጥረቶችን ሲያደርግ እንደነበረው ነው። እዛ ያሉበት ሀገር መንግስታት ጭምር ይህን ሁኔታ አንደርስታንድ እንዲያርጉ የማድረግ ሁለተኛ መለየቱም፣ ምክንያቱም እነዚህ ሰዎች በእግር ነው የሚገቡት፣ በድንበር ነው የሚገቡት። ማን የት ነው እንዴት ነው የሚለውን ነገር በተበታተነ ሁኔታ ራሱ የማጣራቱ ትልቅ አቅም ይጠይቃል። ትልቅ ስራ ይጠይቃል። ስልጠት የሚጠይቅ ነገር ነው። ዝም ብሎ ኢትዮጵያኖች አንድ ላይ ተሰባስቦ ያሉበት ሁኔታ አይደለም ያለው። በአንድ መንደር፣ በአንድ የሰፈራ ጣቢያ ያሉበት ሳይሆን ተበታትነው የድንበሩ ያሉበት ሁኔታ ነው ያለው እና ዞሮ ዞሮ የመዘግየት ነገር አለ ብሎ የሚናገሩ ሰዎች አሉ። ያው ከመቅረት መዘግየት ይሻላል ብሎ መውሰዱ ነው የሚሻለው። በአጠቃላይ የመንግስትን ኮሚትመንት የሚገልጸውም እሱ ነው። አሁን እየተሰራ ያለውን ኦን ግራውንድ ያለውን ነገር ማየቱ ነው የሚሻለው አትኝ ጥሩ ጅማሮ ነው ያለው ይሄ ደግሞ ይቀጥላል ዝም ብሎ ጭኖ ማምጣቱም አስቸጋሪ ነው ሁለተኛ እነማን ናቸው የሚለው ለይቶ ማምጣትም ሌላ ነገር ነው የመለየት ደግሞ አስቸጋሪ ሁኔታዎችም እንዳሉ ይታወቃል ስለዚህ ስለዚህ እነዚህ ነገሮች ናቸው ማለት ነው መታየት ያለባቸው እና ከገቡት ሲመጡ ኢትዮጵያውያኑ አምባሳደር በሳውዲ ወጪ ነው የሚመጡት በኢትዮጵያ መንግስት ነው እንዴት ነው አመጣጣቸው በተለያየ መንገድ የሚመጡበት ሁኔታ ነው ያለው ማን ምን ያህል በማን ይወጣል የሚለው እንጂ አንዳንዴ አየም የሚባል ተቋም የሚረዳበት ሁኔታ አለ። የኢትዮጵያ መንግስትም እንደዚሁ በራሱ ወጪ የሚያመጣበት ሁኔታ አለ። በተለይም ከትናንት በስቲያ በተጀመረው እነዚህን ዜጎች የመመለስ እንቅስቃሴ ከአንድ ሺህ በላይ ዜጎች እንደሚጓጓዙ ቃል አቀባዩ አብራርተዋል። አንደኛ እዛ ያሉትን እና በችግር ላይ ያሉትን ከሀገር ቤት የመመለስ ፈቃደኛ የሆኑትን የመመዝገቡን ስራ፣ የመለየቱና የማጣራቱ ስራ ጠንክሮ እየሄደበት ነው ያለው። ከዚሁ ጋር ያው ማጓጓዙም ተጀምሯል። አሁን የወጣው የመጀመሪያ እቅድ ከትላንት ወዲያ ጀምሮ እስከ ኦክቶበር አምስት ድረስ በነጮች አቆጣጠር ማለት ነው። በየጊዜው በፈርጅ በፈርጅ የማጓጓዝ ስራ ነው ያለው። ከትላንት ወዲያ ሁለት መቶ ሰባ አራት ሰዎች ገብቷል። እዚህ ሆፉሊ በሚዲያ ዘግባችሁት ይሆናል። ዛሬ ከሊባንን ዘጠና አራት የሚሆኑ መጥቷል። እንደዚህም የተቸገሩ ዜጎች ናቸው። ከዚህ በኋላ በነጮች አቆጣጠር መስከረም ሀያ ሁለት ሰብተምበር ማለት ነው። ኦክቶበር አምስት በተከታታይ አንድ ሺ አራት መቶ አርባ የሚሆኑትን በጥቅል ወደ አገር ቤት የማስገባት እቅድ ተይዟል። ስለ ቁጥር ስለ ጠየቀኝ ነው ከዚህ የተረፉትንና አሁንም በችግር ላይ ያሉትን። ይሄኛው ስኬጁል እንደተጠናቀቀ በሚቀጥለው ስኬጁል ውስጥ የማጓጓም እቅድ ተይዟል ማለት ነው። ስለዚህ ቁጥሩ ይሄ ነው ማለት ፌራ አይሆንም፣ ለእነሱም ፌራ አይደለም። ይጨምራል፣ በየዕለቱ በየቀኑ። አሁን ይሄን ያህል ነው ብዬ ከዛ በኋላ ቁጥሩ ሊጨምር ስለሚችል ማለት ነው፣ በመቶዎች በሺዎች በአጠቃላይ አልኩ ሁለት መቶ ሰባ አራት ከትላንድ ወደ ያጓጉዞናል በሁለት በሀዘጠኝ እስከ ኦክቶበር አምስት አንድ ሺ አራት መቶ አርባ ዜጎች ከዚሁ አካባቢ ወደዚህ ይመጣሉ ተብሎ እየተጠበቀ ነው። የኮሮና ወረርሽኝ በዓለም ላይ ከተከሰተ በኋላ ሶስት ሺ ሰባት መቶ ስልሳ ስምንት ኢትዮጵያውያን ስደተኞች ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን ከሰራተኛና ማህበራዊ ጉዳይ ሚኒስቴር ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያና በኤርትራ መካከል ሐምሌ 2018 ዓመተ ምህረት የተደረሰው የሰላም ስምምነት ተጨባጭ የሆኑ ጥቂት ጥቅሞችን ማስገኘቱን ተንታኞች ይናገራሉ። በሌላ በኩል ግን የንግድ መስመሮቹ እንደተዘጉ ሲሆን በድንበሩ አካባቢ ያለው ውጥረት አሁንም እንዳለ መሆኑ ይስተዋላል። በአካባቢው ተጽዕኖ የማሳደር አቅም ያላቸውና ከኤርትራ ጋር በሚዋሰነው የሰሜን ኢትዮጵያ አካባቢ ላይ የሚገኘው የትግራይ ክልል መሪዎች አስመራ ካለው አስተዳደር ጋር ዘላቂ ሰላም ለመፍጠር የተዘጋጁ አለመሆናቸውም ይታያል። ድንበሩ አሁንም ያልተካለለ ሲሆን፣ በከፍተኛ ደረጃ የታጠቁ ወታደሮች በአወዛጋቢው የወሰን ክልል ላይ እንደ ሰፈሩ ናቸው። ሳይመን ማርክስ ከአዲስ አበባ የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። በኢትዮጵያ ጠቅላይ ሚኒስትር አቢይ አህመድና በኤርትራው ፕሬዚደንት ኢሳያስ አፈወርቂ መካከል የሰላም ስምምነቱ የተፈጸመ መሆኑ እንደተነገረ አካባቢ የነበረው ሁኔታ በጣም ጥሩ የሚባል ነበር። ስምምነቱን ተከትሎ በሁለቱ አገሮች መካከል ተቋርጦ የነበረው የስልክ መስመር ተከፈተ። በረራዎች ከአዲስ አበባ አስመራ ተደረጉ። ሸቀጣሸቀጦች ድንበሮችን እያሳበሩ መተላለፍ ጀመሩ። ይሁን እንጂ ተንታኞች እንደሚሉት ዘላቂውን ሰላም ለማምጣት ትልቁ መሰናክል አሁንም እንደተጋረጠ ነው። ድንበሩ መከፈት እንደጀመረ በርካታ ኤርትራውያን ወደ ኢትዮጵያ መፍለስና መሰደድ ጀመሩ። በዚህ የተነሳ ለንግድ መተላለፊያ ክፍት የሆነው ድንበር እንደገና እንዲዘጋ ተደረገ። እንደ ተንታኞቹ አባባል በኤርትራና በሰሜን የትግራይን ክልል ስልጣኑን በተቆጣጠሩት መካከል ታሪካዊ የሆነ ቁርሾና በዚያም ሳቢያ የተፈጠረ ውጥረት አሁንም አለ። በዚያ የተነሳም ለአፍታም ቢሆን ብልጭ ብሎ የነበረው የንግድ ልውውጥ የሌለ ያህል የቀነሰ ሲሆን አካባቢውም ከፍተኛ ወታደራዊ ቀጠና ሆኗል። ሰላም ታደሰ መቀመጫውን ደቡብ አፍሪካ ያደረገው የአንድ ደህንነት ምርምር ተቋም ተመራማሪ ናቸው። የሰላም ስምምነቱ ፍሬ አሁንም ገና ተግባራዊ አለመደረጉን ይገልጻሉ። ለዚህም ደግሞ አንደኛው ምክንያት የኢትዮጵያ መንግስት በሰሜን ኢትዮጵያ ባለው የትግራይ ክልል ዘንድ ኤርትራን አስመልክቶ ያለውን የቆየ ጥርጣሬ ሊያስወግድ አለመቻሉ ነው ይላሉ። ሁለቱ አገሮች ሁለት አስርት ዓመታት ፈጅቷል ከተባለው ውዝግብ ውስጥ ከመግባታቸው በፊት እንደ አውሮፓ አቆጣጠር ከ1998 እስከ 2000 ድረስ ኤርትራና ኢትዮጵያ የ80 ሺህ ሰዎች ሕይወት ፈጅቷል የተባለውን ድንበር ጦርነት ተዋክተዋል። የአሁኑን የሰላም ስምምነቱን አስመልክቶ ሰላም ደምሴ እንዲህ ይላሉ። We expect more, a ከዚህ የሰላም ስምምነት ብዙ እንጠብቃለን። ከጊዜ አንጻር ብናየው ከሁለት አመታት በላይ ሆኖታል። ስለሆነም አሁን ከሰላሙ ስምምነት ብዙ ፍሬዎችን ማየት ነበረብን። ይሁን እንጂ መሬት ላይ ያለው ግን ፍጹም የተለየና ተቃራኒ ነው። በሁለቱ አገሮች ድንበር አካባቢ ባሉ የህብረተሰብ ክፍሎች ዘንድ ያለው ግንኙነት በጣም ውስን መሆኑን ሰላም ይናገራሉ። አንደኛው የመገናኛ መስመር የኢትዮጵያ መንግስት ፌዴራል ወታደሮች ሰፍረው እንዲቆዩ በተደረገበት አዋሳኝ በሆነው የኤርትራ ድንበር አካባቢ ነው። ስምምነቱ እንደተካሄደ የንግድ ልውውጡን ለማካሄድ አራት የድንበር ኬላዎች እንዲከፈቱ ቢደረግም በትግራይ ክልል በኩል ጥያቄዎች በመነሳታቸው ኬላዎቹ የተዘጉት ወዲያው ነበር። አወዛጋቢዎቹን የድንበር አካባቢም ለመከለል የሚደረገው ጥረትም ወዴትም አልተራመደም። በተለይም በሁለቱ አገሮች ድንበር ላይ የምትገኘውን የባድመን ከተማ አካባቢ ወደ ኤርትራ እንዲከለል ለአውሮፓ አቆጣጠር በ2002 በኢትዮ ኤርትራ ድንበር ኮሚሽን የተላለፈው ውሳኔ ተግባራዊ አልተደረገም። በዚህ የተነሳ በአካባቢው እንቅስቃሴ ማድረግ የተገደበ መሆኑን ለመግለጽ ሰላም እንዲህ ብለዋል። በኤርትራ በኩል ድንበር አቋርጦ ሲወጣ የተገኘ ሰው በጥይት ይመታል የሚለው ሕግ አሁንም ይሰራል። በትግራይም በኩል ያለው ድንበር አሁንም በወታደሮች እንደተጠበቀ ነው። ሁለቱም መንግስታት ስለ ስምምነቱ የሰጡት አስተያየት የለም። ማርቲን ፕላውት በለንደን ዩኒቨርሲቲ ሲኒየር ተመራማሪ ናቸው። እሳቸው እንደሚሉት ኢትዮጵያን ወደ ሶስት አስርት ዓመታት ለተጠጋ ጊዜ ሲያስተዳድራት የቆየውና በአዲስ አበባው የፌዴራል መንግስት ተወግዶ በትግራይ ክልል የሚገኘው አስተዳደር በአዲስ አመራር ካልተተካ በቀር የሰላም ስምምነቱ ተግባራዊ ማድረግ ይቸግራል። ክልሉም ከፌዴራል መንግስት ጋር ውዝግብ ውስጥ የገባ ሲሆን ባለፈው ሳምንት በአገሪቱ መንግስት ህገወጥ ነው የተባለውን ምርጫ ማካሄዱን ገልጸዋል። ማርቲን ፕላውት አክለውም የሚከተለውን ተናግረዋል። በትግራዋይና በኤርትራውያን መካከል ያለው እንዲሁም በመሪዎቻቸውና በእነሱ መካከል ያለው ግንኙነት በጣም መጥፎ ነው። በትግራይ አዲስ ፓርቲ ወደ ስልጣን ካልመጣ በስተቀር ምንም የሚሻሻል ነገር አይኖርም። ችግሩ ወደኋላ ከ1970ዎቹ ጀምሮ የነበረ ነው። በጣም ስር የሰደደና እጅግ የመረረ የግል ጠብ ሳይቀር ያለበት ነው። በእኔ እምነት እነዚህ ችግሮች ተመልሰው የሚጠገኑ አይመስለኝም። ማርቲን ጨምረው እንደገለጹት ከሰላም ስምምነቱ በስተጀርባ በተጠቀሱት ድንበሮች አካባቢ ያለው ፖታሲየም የሚባለው ማዕድን ጉዳይ ነው። ይህ ገና በምድር ያለ ማዕድን ክምችቱም ከፍተኛ ሲሆን፣ በአሁኑ ወቅት ደናኪሊ የሚባል አንድ የአውስትራሊያ ኩባንያ እየተሳተፈበት መሆኑን ይናገራሉ። እጅግ ትልቅ በጣም ትልቅ የሆነ የፖታሽ ማዕድን መጠባበቂያ ክምችት አለ። ለዓለም አቀፍ ገበያ ምናልባትም ለሁለት መቶ ዓመታት ያክል ሊውል ይችላል። ከዚህ ሁሉ ነገር በስተጀርባ ያለው እሱ ነው። ሰዎች ግን ስለዚህ ነገር በፍጹም አይወሩም። የኢትዮጵያና የኤርትራ መሪዎች በመጨረሻ የተገናኙት ባለፈው ሐምሌ ወር ነው። በወቅቱ ጠቅላይ ሚኒስትር አብይ አህመድ ኤርትራን የጎበኙ ሲሆን ለረጅም ጊዜ ሲተች የቆየውና በግዴታ የሚካሄደውን የብሔራዊ ወታደሮች ስልጠና የምርቃት ፕሮግራም ላይ ተገኝተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ወደ ተከታዩ ዘገባ እናልፋለን። ለምስራቅ ኢትዮጵያ ኢኮኖሚና ጸጥታ ስጋት ነው ያለውን ህገወጥ የገንዘብ ዝውውር ለመቆጣጠር ወስጀዋለሁ ባለው እርምጃ ወደ አንድ ሚሊዮን ገደማ ብርና ሌሎችም የተለያዩ ሀገሮች ገንዘቦችን በቁጥጥር ስር መዋሉን የድሬዳዋ አስተዳደር አስታውቋል። ሌሎች ክልሎችም ተመሳሳይ እርምጃ እየወሰዱ መሆናቸው ተገልጿል። አዲስ ቸኮል ከድሬዳዋ ተጨማሪ አለው ድሬዳዋ አስተዳደር ምክትል ከንቲባ አቶ ከዲር ጀዋር ዛሬ በሰጡት ጋዜጣ መግለጫ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫ መሰረት አስተዳደራቸው ህገወጥ የምንዛሬ አገልግሎት ይሰጣሉ ተብለው በተለዩ ግለሰቦች ላይ ባደረገው ድንገተኛ ፍተሻ የልዩ ልዩ ሀገራት ገንዘቦችን ይዘናል ብለዋል። የድሬዳዋ አስተዳደር ጸጥታ ምክር ቤት ከፖሊስ ኮሚሽን ጋር በመሆን ከአራት ግለሰቦች ቤት ወይም ከሱቅ የተገኙ የውጭ ምንዛሬና የሀገር ውስጥ ብር አለ 8 አስራ አንድ የአሜሪካን ዶላር የካናዳ 1250 ዶላር የሳውዲ ሪያል 3165 ሪያል የሀገር ውስጥ ደግሞ የኢትዮጵያ ብር ዘጠኝ መቶ አርባ አራት ሺ አንድ መቶ አስር አጠቃላይ በትላንትናው እለት በቁጥጥር ስር የዋለ መሆኑን በምንገልጸው ከዚህ ባሻገር ከ1700 በላይ የአውሮፓ መገበያያ ዩሮን ጨምሮ የተባበሩት አረብ ኤምሬቶች ዲራሃም፣ የኩዌት ዲናር፣ የአውስትራሊያ ዶራ፣ የጅቡቲ ፍራንክና የግብፅ ፓውንድን ጭምር መያዛቸውን አቶ ከዲር አስታውቀዋል። የተያዘው የሀገር ውስጥ ገንዘብ በህገ ወጥነት ለመንግስት ገቢ ሊደረግ የቻለው ለምንዛሬ ዓላማ ተብሎ የተገኘ ህገ ወጥ ገንዘብ በመሆኑ ነው ያሉት ምክትል ከንቲባ ከዲር። የጸጥታ ኃይሉ በጸጥታ ምክር ቤት ሳይወሰድ በዘፈቀደ እርምጃ ይወስድም። ብለዋል በዚህ ረገድ የጸጥታ ኃይሉ በተናጠል የግለሰብ ሱቅ እየሰበሩ ይወስዳሉ የሚለው ስጋት ትክክል አይደለም ብለዋል። ይህን የሚያደርጋ አካል ካለ በወንጀል ይጠየቃል ነው ያሉት። ድሬዳዋ በምስራቅ ኢትዮጵያ የገቢና ወጪ ንግድ መተላለፊያ መሆኗን ተከትሎ የህገ ወጥ ምንዛሬው የኮንትሮባንድ ንግድ ለማካሄድ የሚውል በመሆኑ ከዚህ በፊትም በተደጋጋሚ ይወረስ እንደነበረ አቶ ከዲር አስታውቀዋል። ከዚህ ጋር በተያያዘ በርከት ያለ የኢትዮጵያ ብር በአጎራባቸው ሀገራት እንደሚገኝ ያስታወቁት አቶ ከዲር ይህ ገንዘብ ወደ ሀገር ውስጥ እንዳይገባም ሆነ በህገወጥ መንገድ ከሀገር እንዳይወጣ በመከላከያ ሰራዊቱ በኩል ቁጥጥር እየተደረገ ነው ብለዋል። የገንዘብ ቅያሬ እንደሚደረግ ጠቅላይ ሚኒስትር አብይ አህመድና የብሔራዊ ባንክ ገዢ ይናገር ደሴ ይፋ ካደረጉ ከአንድ ቀን በኋላ የሶማሌ ክልል መንግስት ከጎረቤት ሀገር ሊገባ የነበረ 200 ሺ ብር መያዙን ያስታወቀ ሲሆን በትላንትናው እለትም የቤኒሻንጉል ጉሙዝ ክልል ከ23 ሚሊዮን ብር በላይ ጥሬ ገንዘብ በአራት ኬላዎች ላይ በተደረገ ፍተሻ መያዙን አስታውቆ ነበር። ፌደራል ሰነዶች ማረጋገጫና ምዝገባ ኤጀንሲ ከትላንትናው ዕለት ጀምሮ የሚንቀሳቀስም ሆነ የማይንቀሳቀስ ንብረት ግዢ በጥሬ ገንዘብ ሳይሆን በባንክ በኩል እንዲፈጽም አስታውቋል። የሚንቀሳቀስም ሆነ የማይንቀሳቀስ ንብረትን በስጦታ የማስተላለፍ ውል አረጋግጦ የመመዝገብ አገልግሎትም ላልተወሰነ ጊዜ አቋርጫለሁ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ተከታዩ ዘገባ። የ2013 ዓመተ ምህረት የትምህርት ዘመንን ለማስጀመር ከነሐሴ 20 2012 ዓመተ ምህረት አንስቶ እንዲጀመር የትምህርት ሚኒስቴር ያዘዘው የተማሪዎች ምዝገባ እየተካሄደ ነው። ላለፉት ስድስት ወራት ከጓደኞቻቸውና ከአስተማሪዎቻቸው ርቀው የከረሙ ተማሪዎችም ወደ ትምህርት ቤት ለመመለስና ትምህርታቸውን ለመቀጠል እየጠበቁ ቢሆንም በሀገሪቱ የኮሮና ቫይረስ መስፋፋት በየዕለቱ እያሻቀበ የመሄዱ ነገር አብዛኞቹ ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ለመወሰን እንዲቸገሩ ያደረጋቸው መሆኑን ይናገራሉ። በፈታኙ የኮቪድ-19 ወረርሽኝ ወቅት የሚታሰበውን የትምህርት መጀመር አስመልክቶ ስመኝሽ የቆየ ተማሪዎችን ወላጆችንና መምህራንን አነጋግራ የሚከተለውን አጠናቅራለች። የአስር ዓመቷ ሕፃን ተማሪ ሴንፐር መላኩ የምትማርበት ቪዥን አካዳሚ ትምህርት ቤት ከስድስት ወር በፊት በኮሮና ምክንያት ሲዘጋ የአራተኛ ክፍል ተማሪ ነበረች። ያለፉትን ስድስት ወራትም በቤት ውስጥ በማንበብ ቴሌቪዥን በማየትና ስዕሎችን በመሳል ጊዜዋን አሳልፋለች። በአዲሱ የትምህርት ዘመን ግን ሴምፐር ትምህርት ቤት ተከፍቶ ጓደኞቿንና አስተማሪዎቿን ለማግኘት ጓጉታለች። ቤት ውስጥ መቀመጥ ትምህርት ካይለ በጣም ነው የምደብረው። እዛ ትምህርት ቤት ሄዶ ሲሆን አስተማሪዎች በደንብ ሀገራስ ያስረዱታል ቤት ውስጥ ቤት ስለሆነ በደንብ ትምህርቱንም በደንብ ስለማናውቀው መጽሐፍ ላይ ያለውን ብቻ ነገር ነው በደንብ አድርጎ አያገረ ስለዚህ ይ ተበሩ ትምህርት ቤት በጣም የናፈቀሽ ነገር ምንድን ነው? ጓደኞችና አስተማሪዎችን ማግኘት ፈልጋለሁ እና እዛ ደግሞ መማር ፈልጋለሁ። ኮሮናው ሳያስፈራሽም? በሽታው በሽታው ያስፈራል፣ ግን ደም በአጎ መጠንቀቅ ነው። ያው ርቀትን መጠበቅ፣ ማስክ ማድረግ፣ እጅን በየ መታጠብ፣ አንድ ነገር በመታ ቁጥር እጅ መታጠብ ወይም ደግሞ ውሃ በሌለባቸው ቦታዎች ሳኒታይዘር ይዞ እንትን ማድረግ። የሴምፐር አባት አቶ መላኩ ብርሃኑ ሴምፐር እና ሁለተኛው የስድስት አመት ልጁ ሚካኤል በኮሮና ምክንያት እቤት ውስጥ መዋላቸው ያሳደረባቸውን የስነ ልቦና ጫና በማስተዋሉ ትምህርት ቤት የሚመለሱበት ጊዜ እንደሚናፍቀው ይናገራል። በተለይ ደግሞ ሴንፐር ከትምህርት ቤት መራቋ ያሳደረባትን ጭንቀት እንዲህ ይገልጸዋል። በጣም ከመጨነቋ የተነሳ አንድ ቀን በትልቅ ፖስታ በመምህራኖቿ እንዳደርስላት ይህም ዘዲ ትምህርት ቤት ይዛለችኝ ና ይዘው ወጣሁት ስላለች። ጓደኞች በጣም ናፍቃችሁኛል፣ ምህራኖቼ ስማቸውን ዝርዝራ በጣም ናፍቃችሁኛል እና ከስር የጻፈችው ነገር ትንሽ በጣም አሳዝነው ነበር በሚልዘኛ ነው። እግዚአብሔር ሆይ መቼ ይሆን ትምህርት ቤት የሚከፈተው? ባክ ኮሮና ናጥፋና ትምህርት ቤቱን አስከፍትልም። ይሄ የጭንቀት እንትን ነው። ይሄ በጣም እንደ እንደ ወላጅ በጣም አስጨንቆኛል። ትምህርት ሚኒስቴር ካሳለፍነው አመት መገባደጃ ጀምሮ ለሁለት ሺ አስራ ሶስት አመተ ምህረት የትምህርት ዘመን ምዝገባ እንዲጀመር መመሪያ በሰጠው መሰረት ትምህርት ቤቶች ምዝገባ እያካሄዱ ነው። አንዳንድ የግል ትምህርት ቤቶችም የቀነ ገደብ አስቀምጠው በዛን ጊዜ ውስጥ ያልተመዘገቡ ልጆች በቀሪው ዓመት ትምህርት ቤት መግባት እንደማይችሉ ለወላጆች ማስጠንቀቂያ እየላኩ ይገኛሉ። ልጆቹን ገና ያላስመዘገበው መላኩ ግን የኮሮና ወረርሽኝ ቁጥሩ እየጨመረ ባለበት ሰዓት ልጆቹን ትምህርት ቤት ለመላክ ዝግጁ አይደለሁም፣ ይላል ለወላጅ ደወላች ሳይሆን እንደ ዘንድሮ በጣም ፈታኝ ጊዜ ያልገጠመኝ ከነገ ወዲያ የኔትወርክ ቤት የመጨረሻውን እንትን ዴድላይን አስቀምጧል። እስከ መስከረም ስምንት ድረስ ያልተመዘገበ ተማሪ የማንቀበል መሆኑን የሚል ሴጅ በቴሌግራም ልኮልናል። ብዙ ጓደኞች ጋር ስለነጋገር ግን ማራጭ በማጣት ያስመዘግበዋሉ። እናስመዝግብና አትሊስት ልጆቹ ትምህርት ቤት ውስጥ እንደሚገቡ ኮንፈርሜሽኑ ይኖርንና፣ ግን ልጆቻችን አንልክም የሚሉ ገንዘቡን ጥለት የሚሉ ወላጆች አሉ። እኔም አሁን ወደ እሱ ስሜት ልገባ ነው። ቢያንስ ችግሩ በሽታው ቀስ እያለ የሚለቅ ከሆነ ልልካቸው፣ ካልሆነ ግን ገንዘቡ ቢቀልቅ ንቅለጥ መዝገቡ እና ቤቴ ላስቀምጣቸው ብዬ እያሰብኩኝ እንግዲህ አሁን ምንድንነው ትክክለኛ ውሳኔ ወደ ሽግቲም ጭንቀት ነው። ስ በቃ መወሰን ምቸልኩበት ጊዜ ነው። ለጊዜ ዋለ ትምህርት የሚጀመርበት ቀን በይፋ ባይነገርም የትምህርት ሚኒስቴር የቀጣ አመት የትምህርት ምዝገባ እንዲካሄድ ሲወስን ትምህርት ቤቶችም በኃላፊነት አካላዊ ርቀትን ጠብቀው ለማስተማር የሚያስችላቸውን የንጽህና መጠበቂያዎችን ማዘጋጀት እንዲጀምሩ ምክር ሰጥቷል። በቤተልሄም ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነችው ስንዱ ተፈራ ከትምህርት ቤት ርቃ የቆየችባቸው ጊዜያት ያሳስባታል። በዚህም ምክንያት ትምህርት ቤቶች የራሳቸውን ጥንቃቄ ካደረጉ ተማሪዎች ማስክ በማድረግ አካላዊ ርቀትን በመጠበቅና እጅን ቶሎ ቶሎ በመታጠብ ትምህርታቸውን መቀጠል ይችላሉ ትላለች። በጣም እፈልጋለሁ፣ ትምህርት ቤት ከእግዚአብሔር ፍቃድ ጋር እንዲጀመር በጣም እፈልጋለሁ። ማለት ትምህርት ቤት መከፈቱ ለተማሪዎች ብዙ ጥቅም አለው። ለምሳሌ አሁን ትምህርት ቤቶች በተዘጉበት ወቅት አብዛኞቹ ተማሪዎች ትምህርቱን ይረስታል። በሶሻል ሚዲያ የሚሰጠው ትምህርቶች አብዛኛው ለግል ተማሪዎች ነው የሚሰጠው እና ለመንግስት ካሁን አልተሰጠም። በቲቪ ብቻ ነው፣ አልፎ አልፎ ነው። እሱ በደንብ አልተማንም ፍሪ ፕሮሞሽን ተደርገው እናያለፍ ነው። ትምህርት ቤቶች ሲከፈቱ ኮሮናን ለመከላከል ምን ማድረግ አለባቸው በሚለው ጉዳይ ላይ ትምህርት ሚኒስቴር ከግምት ውስጥ ካስገባቸው አማራጮች መሀል ትምህርት በፈረቃ እንዲሆን ማድረግ ነው። መላኩ ግን ንጽሕና መጠበቂያ መመሪያዎቹም ሆኑ ተማሪዎች በፈረቃ ይማሩ የሚሉት አማራጮች ተግባራዊነታቸው አጠራጣሪ ነው ይላል። ውስጥ ያሉትን ቤስኮች አውጥተው ተማሪዎቹን በሶስት ሊፈቅ የከፍሏቸው ነው በሁለት ይክፈሏቸው እስከተባለ ለምሳሌ አርባ አምስት ተማሪ የሚይዘው ወደ ሃያ ምናምን አካባቢ ሆኖ በየ- በየትኛው ሁኔታ አራርቀው ሊያስቀምጧቸው ነው የሚለው ነገር ራሱን የቻለ በጣም አስጨናቂ ነገር ነው። ሁለተኛ በብዙ ትምህርት ቤቶች ውስጥ እንደምናውቀው በሀገሪቷ በአጠቃላይ ያለው ችግር የውሃ መቋረጥ ችግር አለ እና ብዙ ጊዜ ልጆቻችን ከቤት ይዘውት በሚሄዱት ውሃ ይታጠባሉ። አንዳንድ ጊዜ ውሃ ትምህርት ቤት ውስጥ ላያገኙ ይችላሉ። ስለዚህ እሱም በሙሉ እንግዲህ አሁን አዲስ ኢንፍራስትራክቸር ነው ትምህርት ቤቶች የሚተክሉት ማለት ነው። ትልልቅ ሮቶ ታንከሮች ማቆም ይኖርባቸዋል። ኤሌክትሪክ ወተር ፓምፕ ሊኖራቸው ይገባል። እነዚህ እነዚህ ሁሉ ነገሮች እስከሚያደራጁ ድረስ የሚወስደው ጊዜ ሰፊ ነው እና በዛ መጠኖቻቸው ለመቆጠብ ሲሉ በእርግጥም አፕላይ ያደርጋሉ ወይ በመንግስት ቤተክርስቲ ነገር የሚለው ለእኔ ጥያቄ ነው። በትምህርት መጀመር ጉዳይ በወላጆች ዘንድ የሚታየውን ግራ መጋባት ከስራ ገበታቸው ርቀው የከረሙት መምህራንም ይጋሩታል። በአንድ ክፍል ውስጥ በአማካኝ ከአርባ እስከ ሀምሳ ተማሪዎች ያስተምሩ እንደነበር የነገረን በቦሌ ህብረተሰብ ሁለተኛ ደረጃ ትምህርት ቤት የሂሳብ መምህር የሆነው ሙልጌታ ታያቸው፣ መምህራን ወደ ስራቸው መመለስ ቢፈልጉም የጤናው ጉዳይም ያሳስባቸዋል ይላል ምንድን የመመራሩ አላቸው ፍላጎት። አንዳንዱ በመዘጋቱ ምክንያት በጣም መሰላቸት ስለነበር እንደ ጥንቃቄ ቢሆን ማስተማር አለብን የሚል ሀሳብ አላቸው። አንዳንዶቹ ደግሞ ምናልባት ቢከፈት በተማሪው ላይ የሚያሳድረውን ተጽዕኖ ከመስጋትም ከራሳቸውም ስጋትም አንጻር እርግጠኛ ሆኖ በሽታው መቀነሱ ሳይታወቅ በመከፈቱም ደግሞ አሁኑንም ወርማ አላቸው። ለእኔ ፐርሰናል በጥንቃቄ ባለበት ሁኔታ ቢጀመር ጥሩ ነው ብዬ ነው የማስበው። እንግዲህ ተማሪው በፈረቃ ከሆነ ተማሪው ቁጥርም እጅግ ማነስ ስላለበት በአንድ ተማሪ ማለት በአማካይ እንግዲህ እስከ ሀያ አምስት ተማሪዎች ማለት ነው አንድ ክላስ እንግዲህ የሚማሩት እና ምናልባት ተጨማሪ ክላሶቹ በግድ የግድ ሊያስፈልጉ ይችላሉ። በኢትዮጵያ የኮሮና ቫይረስ መገኘቱ ከተረጋገጠ በኋላ የቫይረሱን ስርጭት ለመግታት ከመጋቢት 7 2012 ዓ.ም ጀምሮ ትምህርት ቤቶች ተዘግተው ቢቆዩም በድኅረ ገጾች፣ ቴሌቪዥኖችና ሬዲዮ አማካኝነት ትምህርት ለማስቀጠል ሙከራ ሲካሄድ ቆይቷል። ከስምንተኛና አስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ወሳጆች ውጭም ተማሪዎች በግማሽ ዓመት ውጤታቸው ወደ ቀጣዩ ክፍል እንዲዛወሩ ተደርጓል። የስምንተኛም ሆነ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና መቼ እንደሚካሄድ ግን እስካሁን የታወቀ ነገር የለም። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ በትዊተር በኢንስታግራም በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ልታገኙን ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ለዜናው ቆንጅታዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳቸው ያለሁት ሶሎሞን አባተነን። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። አሜሪካና ህዝቧ፣ ተከታዩ ቅንብር ነው። በዩናይትድ ስቴትሷ ኦክላሆማ ግዛት ከየትኛውም የሀገሪቱ አካባቢ በበዛ ሁኔታ ጥቁሮች ብቻ የሚኖሩባቸው ከአምሳ በላይ ከተሞች ነበሩ። ከእነዚህ ከተሞችም አብዛኞቹ ከባርነት ነፃ በወጡ ጥቁሮች የተቆረቆሩ ነበሩ። ዛሬ ግን ብዙዎቹ ከስመዋል። አሁን ያለው ትግል የቀሩትን 13 ከተሞች ማዳን ነው። የሪፖርተራችን ዶራ ሜኮር ዘገባ እንደሚናገረው አዳነች ፍሳሐይ እያቀረበችዋለች። የዩናይትድ ስቴትስ መንግስት እንደ አውሮፓ አቆጣጠር በ1830ዎቹ ዓመታት ለነጮች ሰፋሪዎች ቦታ ለመስጠት ሲል ከ60 ሺ በላይ የሚሆኑ ነባር አሜሪካውያን በኦክላሃማ እንዲሰፍሩ ባስገደደበት ወቅት ነጮቹን በባርነት ሲያገለግሉ የነበሩ ጥቁሮችም ከነጮቹ ጋር አብረዋቸው ገቡ። ጥቁሮቹ ከባርነት ቀንበር ነፃ ከወጡ በኋላ ታዲያ በህብረት ሆነው የራሳቸውን ከተሞች መሰረቱ። ጥቁሮቹ የራሳቸውን ከተሞችና አስተዳደር መስርተው እነሱን በመሰሉ ከንቲቦችና በእነሱ በተመረጡ ባለሥልጣኖች መተዳደር ለእነሱ አዲስ የተከሰተ እድል እንደነበረ ተገልጿል። ሙሉ በሙሉ ራሳቸውን የቻሉት የጥቁሮች ማህበረሰቦች በዚህ መልክ እያቆጠቆጡ መሄድ ጀመሩ። ነገር ግን እንደ አውሮፓ አቆጣጠር በ1930ዎቹ ዓመታት የተከሰተው ከባድ የኢኮኖሚ ድቀት በጥቁሮች ከተሞች ላይ ጫና ማሳደሩ አልቀረም። ብዙዎቹ ነዋሪዎች ስራ ፍለጋ ወደ ሌሎች ቦታዎች ለመሄድ ተገደዱ። በዚህ መልክ የጥቁሮች ከተሞች ብዛት እየቀነሰ ሄደ። በአሁኑ ወቅት ኦክላሃማ ያሉት የጥቁሮች ከተሞች 13 ብቻ ናቸው። ከነሱም አንዷ ግራይሰን የተባለችው 140 ሕዝብ የሚኖርባት ከተማ ናት። የግሬይሰን ከተማ ከንቲባ ሊዮን አንደርሰን ያብራራሉ። ከነዋሪዎቹ ዘጠና ከመቶ የሚሆኑት ጡረታ የወጡ ናቸው ወይም ደግሞ የሆነ የአካል ጉዳት ችግር ያለባቸውና ወደ መነሻ ቀያቸው የተመለሱ ናቸው። ያው የማህበረሰባችን ህዝብ ይህን ይመስላል። ማህበረሰቡ የሚዝናናበት አንድ ነገር ቢኖር የፈረስ ግልቢያ መሆኑን ከንቲባ አንደርሰን ያስረዳሉ። ሲኒማ ቤትም ሆነ ነድተን ሄደን የምንገባበት ቲያትር ቤት አልነበረም። በሳምንቱ ማብቂያ ላይ የምንዝናናበት ነገር አልነበረም። የነበረን መዝናኛ ቢኖር ፈረሳችንን ሸላልመን መጋለብ ነው። የግልቢያ ውድድር እናደርግ ነበር። ሸርሊ ባላርድ ኔሮ ክሊርቪው በተባለችው ግራይሰን ከተማ አጠገብ የምትገኝ የጥቁሮች ከተማ ነዋሪ ናቸው። እዚህ ላይ የጽዮን አክቹዋሊቲ ይገባል። ሸርሊ ባላር ኔሮ ጥሮታ የወጡ የታሪክ አስተማሪ ናቸው። ባለቤታቸውም ጥሮታ ላይ ያሉ የኮሌጅ ፕሬዚደንት ናቸው። በሌሎች ቦታዎች ሲኖሩ ቆይተው በእርጅና ጊዜ ወደ ትውልድ ቦታቸው ክሌርቪው የተመለሱ ናቸው። የድሮዎቹ የጥቁር ከተሞች ሕንፃዎች እየፈራረሱ ነው። ባለቤቶቹ በአካባቢው ስለሌሉ የተጎሳቆሉ ቤቶች ናቸው። ክሊርቪው ከተማ እንደ አውሮፓ አቆጣጠር በ1939 ዓ ም የተገነባውን የትምህርት ቤት የጂምናስቲክስ ሕንፃን ለመጠበቅ ችላለች። በአሁኑ ወቅት የሐዘን ሥነ ሥርዓት፣ የቤተሰብ ስብሰባዎችና ሌሎች መሰባሰቦች የሚካሄዱበት የማኅበረሰቡ ማዕከል ሆኗል። በአሁኑ ወቅት ታዲያ ኮልትራን የተባለ የበጎ ፈቃደኞች ቡድን በኦክላሃማ ክፍለ ግዛት ያሉትን የጥቁሮች ከተሞችን ለማደስ ጥረት እያደረገ መሆኑ ታውቋል። የተፈጥሮ አካባቢ ሳይንስና ሕይወት አረንጓዴ ሐሳቦች በተፈጥሮ የሥነ ምህዳር ባለሙያዎቹ በአቶ ስሜን ሀድማሱና በአቶ ሰሎሞን ወርቆ የተመሠረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። በተጨማሪም ወጣቶች የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙም የወል ጉዞዎችን ያዘጋጃል። ስለ አውታሩ የበለጠ ለማወቅ ከመስራቾቹ አንዱን አቶ ስሜነህ አድማሱን ሀብታሙ ስዩም አነጋግሯል። አውታሩን ማቋቋም ምን አሳስባቸው አቶ ስሜነህ ያብራራሉ። ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው። በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን እኛም የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋልን የመጣነው ጉዳይ በመሆኑ መጠበቅ፣ መንከባከብ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን ግንዛቤ የማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ተፈጥሮ ሀብቱን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍል አስተዋጽኦ ያስፈልጋል በሚል ነው። እንግዲህ የአረንጓዴ ሀሳቦች ምሽል ሲቁም መሰረት የቻል ነው። የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶች አሉ ወይ? እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ እዛ አካባቢ ሰራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠሪያዎች፣ ማህበረሰብ አቀፍ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ እንግዲህ ዋነኛው ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ተለያዩ ባለድርሻ አካላት ማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል፣ ከዚህ በፊት የነበረው የዱር እንስሳት ሀብታችን አሁን ያለው የዱር እንስሳት ሀብቶች ፓርኮቹ ጥበቃ ቦታዎች ሌሎቹም ያሉበት ሁኔታ ምን ይመስላል? ሐይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህኛ የተመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል? የሚሉትን ነገሮች ነው። ለተለያዩ ተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበረ ነው። እግዚአብሔር ብቻውን በቂ አደንዳን በሚል አሁን የሰስተናብል ትራቭል ወይም የዘላቂነት ያለው ወይም ሪስፖንሲብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ። ባለፈው አመት ማለት ነው ሁለት ሺ አስራ ሁለት ከኮሮና ከመምጣቱ በፊት ችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። ኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጉለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ የልማት እቅዶች አሉ ወደዚህ ወደ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊን ዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን። ብዙ ባልተሰራበት መስክ እንደመንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ? እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው። ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን ቢጠይቋቸው የዛሬ ሰላሳ አመት አርባ አመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኖ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት ሰላሳ አመት ከዛ በላይ ነው ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እነ ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜንና ባሌ የሚገኙት ቁጥራቸው ይህን አክል የምንኮራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል። እንግዲህ በቀጣይ ዓመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎትና ሕልሙን ያላችሁ አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከኅብረተሰብ ጋር ከወጣቶች ጋር በጋራ የምንሰራቸው ስራዎች ይኖራሉ። በተለይ የኮንሰርቬሽን ኢዱኬሽን ወይም የትምህርት ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ሕጻናት ላይ ጀምሮ ትምህርት ቤቶች ላይ እዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ ወደ ነጭ ሳር ወደ አፋር ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረገ ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት ተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። መወር ሀገራቸውን እንዲያውቁ የቤተሰቡንም ያኗኗር ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ ኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱን ጣትን በተመለከተ ትላልቅ ኢቨንቶችን እናዘጋጃለን። አዲስ አበባን በሌሎች የክልል ከተሞችም እነሱ እናደርጋለን። የማማከር አገልግሎትም እሱን በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ስራዎች ሲከናወኑ አካባቢን ላይ ጉዳት የማያደርሱ ህብረተሰቡንም በጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊ እንሰጣለን ብለን እናስባለን። ተከታዩ ቅንብር ወደ ትግራይ ይወስደናል። ክልሉ ባለፈው ሳምንት በተናጠለ ያካሄደውን ምርጫ በሰልፍ አክብረዋል ነዋሪዎች። ምን ሀሳብ አላቸው? ዓለም ፍስሃ ከመቀሌ ተከታዩን ይዟል። ጳጉሜ አራት 2012 ዓ ም በትግራይ ክልል ምርጫ ተካሂደዋል። በዚህ ምርጫ ህወሓት የ80 ሞተኛ ከ152 ወንበሮች 152ን ቢዝ የ20 ሞተኛው የ38 ወንበሮች ደግሞ ከአንድ በስተቀር 37ቱን እንዳሸነፈ ተገልጸዋል። ምርጫውን መነሻ በማድረግ በመቀለ ከተማ የተለያዩ የህብረተሰብ ክፍሎች በማግኘት የምርጫ ውጤት የሚጠበቅ ነው ወይ፣ ከአሸናፊ ድርጅት ለወደፊት የሚጠበቅስ ምንድ ነው የሚለው የተወሰኑ ሰዎችን አስተያየታቸው እንዲሰጡን ጠይቅያቸዋለሁ። አመካሳ ይባላል። ጣዕመ በኪነጥበብና በማኅበራዊ ሚዲያ የሚነጥፍ ወጣት ነው። No. የምጠብቀው ውጤት ነበረ። ምክንያቱ በሁለት መንገድ ነው። አንደኛው ፐርሰንት ሀይሉ የምጠብቀው ውጤቱ አብዛኛው ስልሳ ፐርሰንት ያሸንፋል ቢያስቤ ነበረ፣ አርባ ከሞቶ ተቀናቃኞች ይገባሉ የሚል እሳቤ ነበረኝ። ያ የምጠብቀውን ነው ያገኘው። ስልሳ በመቶ ን ያልኩ መሪ ውድብ እንደሚያሸንፍ የታወቀ ነው። ምክንያቱ አንደኛ በዚህ ሁለት ዓመታት ትግራይ ህዝብ የተፈጠረውን ነገር ሁሉን ሰው የሚያውቀው ነው። ከፌዴራል ጋር ያለው ሰለማዊ ያልሆነ ግንኙነት፣ እንዲሁም መንግስት የሚመራ ያለ መንግስት ህዝቡ አመኔታውን ለመንግስት ነው የሰጠው። ለዚህ ሰለማዊ ለሆነ አመራር ማያውቁት የሚያውቁት ሰይጣን ይሻላል እንደሚባል አይነት ህዝቡ መሪው መንግስት የነበረ መንግስት ነው የመረጠው። ግን ደግሞ በአብዛኛው በዚህ አጭር ጊዜ በአንድ አመት ውስጥ እንዲሁም በስድስት ወር ባልሞላ ጊዜ ተቀናቃኝ ፓርቲዎች በሙሉ ህዝቡ ውስጥ ገብተው በጣም በጣም ብዙ ስራ ሰርተዋል። ፖሊሲያቸውም በነበረ የክርክር መድረክም አሳይተዋል ብቁነታቸው ስለዚህ ያሳዩት ትጋትና ያሳዩት እንቅስቃሴ ያሳዩት ፖሊሲ በአብላጫ ድምጽ እየመሩ ነበረ። ስለዚህ ህዝቡም እሱን ነገር አይቶ በወንበር እንዲያገኙ አርባ በሞቱ የሚሆን ነገር ልነሱም ህዝቡ ለነሱ ይሰጣሉ ብዬ አስቤ ነበረ። አንዳንድ ነገሮች ለመጥቀስ ያክል አርት እንደመሆነ የመጠን የትግራይ መንግስት በአርት በኪነ ጥበብ ዙሪያ የተሰራ ስራ የለም እስካሁን። ከዜሮ ወደ አምሳ ፐርሰንት በአርት ዙሪያ እንዲሰራ ምክንያቱ አርት ልማት ነው። ሌላ ከፌደራል መንግስት ያለ ሰጣ ገባ ብልጽግና አመራሮች እና ትግራይ መንግስት መንግስት መሪዎች ያለ ሰጣ ገባ አሁንም ወደ ሰላማዊ መንገድ መጥቶ ሰላሙን ጠብቆ ወደ ልማቱ እንዲገባ ወደ ቆድሞ ኢትዮጵያ ሰላማዊ ኢትዮጵያ እንዲፈጥር እንዲሰራ ላለ ማለት የትግራይ ናጥነት ድርጅት ማዕከላዊ ኮሚቴ አባል ወጣት ሀብቶም ገብረ ኪዳን አስተያየቱን ሰጥተኛል። ምርጫው በሰላማዊና በዲሞክራሲያዊ መንገድ እንዲካሄድ ነበረ ፍላጎታችን። ምርጫው ተካሂደዋል። ስለዚህ ውድብ ነጻነት ትግራይም በሰላም መንገድ እንዲያልፍ የድርሻው ተወጥቷል። ስለዚህ ምርጫው እንዴት በሰላም ማለፍ አለበት ከሚል አንጻር ነው እኛም ያየነው፣ እንጂ ያው እኛ የተወሰነ ወንበር እናገኛለን ብለን እናስበን ነበር። ህወሓት እንደ ድርጅት ምንድን ነው ያው ተመርጠዋል፣ ግን የተመረጠው ሩሰርቶ ሳይሆን ብዙ ነገር እንደሚቀሩት ህዝቡም ያውቃል። ግን አሁን ያለው ሁኔታ ከሀገሪቱም አንጻር በሰላም መሻጋገረኛል ብሎ ስላሰበ ነው ህዝቡ ወደ ምርጫ ያስ እንትን ያደርገው። ስለዚህ ህወሓት ቀጣይ ብዙ ስራዎች እንደሚጠብቁት ይጠበቃል። ግን እንደባለፈው ሳይሆን አሁን ጠንክሮ የሚሰራ ይመስለኛል። ካልሰራ ግን ካርዱ ወደ የት እንደሚሄድ ይታወቃል። ስለዚህ ጠንክሮ መስራት አለበት ብዬ ተስፋ አድርጋለሁ ማለት ነው። የውቅሮ ከተማ ነዋሪትና በግል ንግድ የምትተዳደር ወጣት ናጥነት በምርጫው ያላትን አስተያየት እንዲህ መጠብቀው ነበር ምክንያቱም በቃ ህወሀትና ህዝብ ያለውን ግንኙነት እጅና ጓንት ነው። ስለዚህ ያሸንፋል ብዬ እምነት ነበር። መነሻዬ ደግሞ በቃ በተለይ ህወሀትና እሷደር ግንኙነታቸው የተለየ ነው እና ደግሞ በልማትም ይሁን በስትራቴጂም ይሁን በያለው ሰላም ማስከበሯን ደግሞ ህወሀትን መምረጥ ያለው ማለት ነው። የጥበብና በማስታወቂያ ስራ የምታድር ጠጋይ ሀዲሽም በምርጫው ያለው አስተያየት ገልጽልኛል። ህወሀት እንደሚያሸንፍ ምንም ጥርጥር አልነበረኝም። እርግጠኛ ነበርኩኝ፣ ግን በዚሁ አሁን በመጣው ድምጽ ልክ ያሸንፋል ብዬ አልጠበቅኩም። ምክንያቱ ውድድሩ በጣም ከፍተኛ ነበር፣ ኃይለኛ የሆነ ፉክክር ነበር በተፎካካሪ የፖለቲካ ድርጅቶች መሀል ስለዚህ የህወሀት ተፈካካሪ ፖለቲካ ፓርቲዎች የተወሰነ ቦታ ያሉ የትግራይ ክልል ምክር ቤት ካለፉት አምስት የምርጫ ጊዜዎች በበለጠ ሌላ ተፈካካሪ ፓርቲዎች ድምፅም የሚሰማበት ይሆናል ብዬ ጠብቄ ነበር እንግዲህ ያው አልሆነም ማለት ነው። ምንድን ነው መሆን ያለበት? የሀሳብ ብዙህነት ግን ማስተናገድ የሚችል ማመቻቸት አለበት፣ እድሎች ማመቻቸት አለበት። አሁን ህዝቡ የተለያዩ ተፎካካሪ ፓርቲዎች ድምጽ፣ የተለያዩ ተፎካካሪ ፓርቲዎች የያዙት የፖለቲካ አይዲዮሎጂ አድምጦታል። አሁንም ምህዳሩን ማስፋት አለበት። እነዚህ አሁን የተለያዩ የፖለቲካ አስተሳሰቦች ይዘው የሰማናቸው የፖለቲካ ፓርቲዎች ድምፃቸው እንዲሰማ የበለጠ ጥንካሬ እንዲኖራቸው ማመቻቸት ይጠበቅበታል። በሚቀጥለው አምስት አመት ህወሀት ስልጣን ጊዜው ሲያጠናቀቅ እነዚህ ፓርቲዎች ጎልብተው እንጂ ቀጭጨው ማየት አልፈልግም። ቀጭጨው ከሆነ የምናገኛቸው ህወሀት ያው አትርፏል ብዬ አልገምትም። የትግራይ ህዝብም አትርፏል ብዬ አልገምትም። ትግራይም አትርፋለች ብዬ አልገምትም። ወጣቶች ናቸው። እሳቸው ተከታይ አላቸው። ለትግራይ ህዝብ፣ ለትግራይ እድገት የሚያስቡት የሚያልሙት አላቸው። ስለዚህን ሀሳብ መንገድ ላይ እንዳይቀር መንግስትነት ተረክቦ የሚመራው ህወሀት ይህን እድል ማመቻቸት ይጠበቅበታል ብዬ አስባለሁ። በመጨረሻ በኢትዮጵያ ንግድ ባንክ በመቀለ ቅርንጫፍ የባንክ ባለሙያ የሆነ አባድ አብርሃም እንዲህ ብለዋል። ወት የነበረ ምክንያቱ ሁላቸው ይህንን ተቀናቃኝ ፓርቲዎች የክልል ትግራይ አካል ናቸው። ያው ግን ህወሀት ለአርባ አምስት አመት ከህዝብ ትግራይ አብሮ ሲታገልና ብዙ ስራዎችን ሲሰራ ነበረ። ግን ያው የነበሩትን ክፍተቶች እንዳለው ነው ከዚሁ አሁን ያጋጠመው የትግራይ ጭንቅና ውጥረት ሊያወጣው የሚችል ብቸኛ ፓርቲ ያው ህወሀት ብዬ የማምነው ነው። ምክንያቱም የካበተ ልምድና እንደዚሁ የዲፕሎማሲ አቅም በፖለቲካ ዘርፍ ብዙ ራመደና አገር እየመራ የነበረ ትልቅ ደረጃ የነበረው ፓርቲ ስለሆነ ስህተትን አርሞ ትግራይን ወደ ተሻለ ደረጃ ሊያደስ የሚችል ብቸኛ ፓርቲ ህወሀት ነው ብዬ ስለማምን ነው ካለፉ አመታት የነበረው የሰሩትን ስህተቶችን ተምረው የህዝብ ትርክ ታልብን አዳምጠው የመጪው የህዝብ ትግራይ እጣ ፈንታ ምንድን ነው ተብሎ ተለይቶ ወይም ደግሞ ከህዝብ ጋር ዲስክስ አድርገው ወጣትን ሊጠቅም የሚችል የገጠር ማህበረሰቡን መሀል ያደረገ ገጠር ማህበሩ የተሻለ የኢኮኖሚ ደረጃውና የተሻለ የአስተሳሰብ ደረጃ ሊወስድ የሚችል በዲፕሎማሲም እንደዚሁ በሰላም በድህንነት ጉዳይ ከክልሎችና ከሌሎች የድንበር ሀገራት ያሉትን ዲፕሎማሲያዊ ክንዋኔዎችን እንዲሰሩ ና የመጪው የኢትዮጵያ ህዝብ እንደዚሁም የትግራይ ህዝብ የተሻለ ስራ እንዲሰሩ እንደዚሁም ደግሞ ከኤርትራ ወንድሞቻችን ያለን ግንኙነት የጠነከረና የጎለበተ በኢኮኖሚና በማህበራዊ ጉዳይ የተሳሰረ ስራ እንዲሰሩ የኔ ትጽቢት ነው ነው ምለው ለሰጡን አስተያየት እጅግ አመሰግናለሁ። አለምሳ ለረድ፣ ድምፅ አሜሪካ ከመቀለ። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔ የሚያስተናገርኳችሁ ሶሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ሕይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም፣ ጤና ይስጥልን። በደህና አደር